ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢህአዴግ ከተለያዩ የፖለቲካ ፓርቲዎች ጋር ሲደራደር የኦፌኮ መሪዎች የት ነው ያሉት? ያለውን ጉዳት አስብ እንግዲህ ስ እንደመድረክም እንደ ኦሮሞ ፌዴራል ኮንግሬስን ከፍተኛ ጉዳት መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህንን መንግስት እንዴት እንደማያይ አብሬን የምናየው የኦፌኮን የሕግ ኮሚቴ የሚመሩትና እስር ላይ ለሚገኙት የፓርቲው መሪዎችና አባሎች የሕግ ጥብቅና የቆሙት አቶ ወንድሙ ኢብሳ ናቸው የሰማችኋቸው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚሰማው የዕለቱ አብይ ርዕስ ይቀርባል። የሚጠበቀው ድርድር በህዝብና በተደራዳሪ ፓርቲዎች እምነት እንዲጣልበት በድርድሩ ላይ ያገባኛል የሚሉ ወገኖች ሁሉ መንግስት በሩን ክፍት እንዲያደርግ ሰማያዊ ፓርቲ ጠይቋል። የዚህንም ዝርዝር በመጽሔቱ የትንታኔ ክፍለ ጊዜ እናቀርባለን። 18ኛው የኢትዮ ሱዳን የድንበር ልማት ስብሰባ መቀሌ ከተማ ውስጥ በመካሄድ ላይ ይገኛል። ይህንም አስመልክቶ የተጠናቀረ ዘገባ ደርሶናል። ለምሽቱ ካሉን አርስተ ዜናዎች ደግሞ ስልጣን ከያዙ ገና አራት ሳምንታቸውን ያልጨረሱት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ አድርገው ያጯቸው የካቢኔ አባል አመሰግኖታለው ዳሩ ግን ሹመቱን ለመቀበል አልቻልኩም ብለው ፈቃደኛ እንዳልሆኑ አሳውቀዋቸዋል የሚሉትና ሌሎችም ዜናዎች አሉን። ሳምንታዊ አፍሪቃ በጋዜጦችና ሶስቱ የመንግስት አስተዳደር ዋልታዎችን አስመልክቶ የተቀናበረ ልዩ ውይይት፣ ሌሎችም ወቅታዊ ዘገባዎችና ቅንብሮች አሉን ጤናስትልን እንደምናመሻችሁ ክብራትና ክብራን አድማጮቻችን አርብ የካቲት 10 2009 ዓ ም አስተናጋጆቻችሁ አሉላ ከበደና ቆንጅታየነን። ዝግጅታችንን የሚያቀናብረው ንጉሱ ታምሬ ነው። የፕሮግራሙ ቴክኒሽያን ደግሞ ረሻድ ይሆናል። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜናዎች ስልጣን ከያዙ ገና አራት ሳምንታቸውን ያልጨረሱት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ አድርገው ያጯቸው የካቢኔ አባል አመሰግናለሁ ብለው ሹመቱን ለመቀበል ፈቃደኛ እንዳልሆኑ ገልጸውላቸዋል። የደህንነት ምንጮች ሲናገሩ የዶናልድ ትራምፕ የምርጫ ባለስልጣናት ከሩሲያ ጋር በቀረበ ሁኔታ እየተገናኙ መሆናቸውን አመልክተዋል። እኒያ ሹመቱን ያልተቀበሉት ባለስልጣን ግን ከራሳቸው ከሪፑብሊካኑ ፓርቲ በኩል በደረሰባቸው ቅዋሜ ምክንያት ነው ገሸሽ ያሉት ተብሏል። ፕሬዚደንቱ ግን ከሚዲያው ማለት ከመገናኛ ብዙኃን ጋር ያላቸውን ግብግብ በግልጽነት ያሳዩበትን የብቻቸው የሆነ ጋዜጣዊ ጉባኤ አካሂደዋል ትናንትና። በዚህ ላይ ዘርዘር ያለ ዘገባ እናቀርባለን። በሌላ ዜና ለፕሬዝደንት ዶናልድ ትራምፕ በተቻለን መጠን ጥሩ የሆነ የደህንነት መረጃ መስጠታችንን እንቀጥላለን ሲሉ ዋና ዋናዎቹ የዩናይትድ ስቴትስ የደህንነት መስሪያ ቤቶች አጥብቀው ተሟግተዋል። ይሁን እንጂ በዋይት ሀውስና በደህንነት መስሪያ ቤቶቹ መካከል ያለው ግንኙነት ከአሁን ቀደም ባልታየ መልኩ ያቆለቆለ መሆኑን የቀድሞ ባለስልጣናትና ተንታኞች ስጋታቸውን እያሰሙ ናቸው። ትናንትና ሚስተር ትራምፕ ባደረጉት ከአንድ ሰዓት በላይ የዘለቀ ጋዜጣዊ ጉባኤ ላይ ስለ አስተዳደራቸው መረጃዎችን አሾልከው የሚሰጡ ባለስልጣናትም ይሁን ተንታኞችን አለቃቸውም ብለው በተደጋጋሚ መዛታቸው የሁለቱን ወገኖች ያቆለቆለ ግንኙነት አጉልቶ አሳይቷል። ይሄ የወንጀል ድርጊት ነው አሉ ዶናልድ ትራምፕ። ደግሞም የተለያዩ መስሪያ ቤቶችን ኃላፊዎች በዚህ ጉዳይ አነጋግሬ ያለሁ፣ እንዲያውም የፍትህ ሚኒስቴሩን ሾልከው ስለወጡት መረጃዎች ክትትል እንዲጀምር አሳስቤ ያለው ብለዋል ዶናልድ ትራምፕ። ህጋዊ የመኖሪያ ፍቃድና ሰነድ የሌላቸው ማናቸውም የውጭ ሀገር ሰዎች ታስረው ሊባረሩ እንደሚችሉ በአንድ የመንግስት ባለስልጣን ተነግሮናል ሲሉ የዩናይትድ ስቴትስ ምክር ቤት አባላት ገለጡ የኢሚግሬሽንና ቀረጥ ጉዳዮች አስከባሪ ቢሮ አይሲኢ ተጠባባቂ ዲሬክተር ቶማስ ሆመን ትናንትና ከአስር የዲሞክራት የዩናይት ስቴትስ ምክር ቤት አባላት ጋር ተነጋግረዋል ከዚያ በኋላ የቴክሳስ ዲሞክራት ኮንግረስማን ጆዋኪን ካስትሮ በሰጡት ቃል ይህን ስብሰባ የተካፈለ ሰው የትራምፕ አስተዳደር የቻለውን ያህል ብዙ የውጭ ሀገር ሰዎችን ኢላማ አያደርግም ብሎ ለማመን ያዳግተዋል ብለዋል ኢላማ የማይደረጉት የቀድሞ ፕሬዚዳንት ባራክ ኦባማ ባወጡት ዳካ በተባለው መርሃ ግብር ከለላ ያላቸው በልጅነታቸው የመጡ ብቻ መሆናቸውን የምክር ቤት አባሉ አመልክተዋል ያመነቱበት ቢኖር የዳካ ተጠቃሚ የሆኑት ላይ ብቻ ነው ሲሉም አክለዋል። ባለፈው ሳምንት ከተያዙት 686 ህጋዊ ሰነድ የሌላቸው ውጭ ሀገር ሰዎች ውስጥ አንድ መቶ ሀያው ምንም የወንጀል ድርጊት ሪኮርድ የሌላቸው መሆናቸውን በትናንቱ ስብሰባ ላይ የተገኙት የምክር ቤት አባል ገልጠዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የተባበሩት መንግስታት ድርጅት የረድኤት አገልግሎት በሶማሊያ በተከሰተው ድርቅ ምክንያት ሊደርስ የሚችል አስከፊ ሁኔታ ለማስወገድ የአስቸኳይ ጊዜ እርዳታ ከፍ ለማድረግ የቀረው የሁለት ወራት ጊዜ እንደሆነ በመግለጽ ማስጠንቀቁን ሊሳ ሽላይን ከጄኔቫ ባስተላለፈችው ዘገባ ገልጻለች። አዳነች ፍሳዬ ዘገባውን ይዛለች። የተባበሩት መንግስታት ድርጅት ባስታወቀው መሰረት ከጠቅላላው የሶማሊያ ሕዝብ ግማሽ የሚሆነው ወይም 6.2 ሚሊዮን ሕዝብ የድርቅ አደጋ እያንዣበበበት ነው። እጅግ ከተጎዱት የሀገሪቱ ሰሜናዊ ክልሎች ወደ ሌሎችም እየተስፋፋ ነው። የዓለም የምግብ ፕሮግራምና የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ተወካዮች ባለፈው ሳምንት ውስጥ በሰሜን ፑንትላንድ ክልል የከፋ ሁኔታ ያለባቸውን አካባቢዎች ተመልክተዋል። እጅግ የከፋ ሁኔታ እንዳዩ ገልጸዋል። በሶማሊያ የዓለም የምግብ ፕሮግራም ስራ አስኪያጅ ሎረን ቡኬራ በአንድ መንደር አምስት መቶ የሚሆኑ ሴቶችና ልጆች በሞቱ ከብቶች ተከበው በጊዜያዊ ሰፈሮች እንደሚገኙ ገልጸዋል። ወንዶቹ ከሞት የተረፉትን ከብት ይዘው ውሃና ግጦሽ ፍለጋ እንደሄዱ ቡኬራ ጠቁመዋል። በሶማሊያ በተከሰተው ድርቅ ምክንያት ሊደርስ የሚችል አስከፊ ሁኔታን ለማስወገድ የአስቸኳይ ጊዜ እርዳታን ከፍ ለማድረግ የቀረው ጊዜ ጥቂት እንደሆነ በመግለጽ አስገንዝበዋል። በአሁኑ ወቅት የድርቁ አስከፊነትና መስፋፋት ከአምስትና ከስድስት ዓመታት በፊት ከነበረ ሁኔታ የበዛና የጠነከረ ነው። ስለሆነም በጊዜ ምላሽ ካልሰጠም በስተቀር ወደ ቀውስ ያመራል ማለት ነው። ሶማሊያ ውስጥ እንደ አውሮፓ አቆጣጠር ከ2010 እስከ 2012 ዓ ም በነበረው የረሃብ ሁኔታ ወደ 260 ሺህ የሚጠጉ ሰዎች አልቀዋል። ከነሱም በግማሽ ከአምስት ዓመት ዕድሜ በታች የሆኑ ልጆች ናቸው። የተባበሩት መንግስታት የሕፃናት መርጃ ድርጅት እንደሚገምተው በመጪዎቹ ወራት ውስጥ በምግብ እጥረት የሚሰቃዩት ልጆች ብዛት 270 ሺህ ሊደርስ ይችላል። አርቲስት ሁለት የኦሮሞ ተወላጅ የሆኑ የኪነ ጥበብ ባለሙያዎች ባለፈው ረቡዕ በመንግስት ኃይሎች ከስራ ቦታቸው ተወስደው መታሰራቸውን ቤተሰቦችና የስራ ባልደረቦቻቸው ገለጡ። የሙዚቃ አቀናባሪው የአቶ ጥላሁን ቶላ ባለቤት ድምፃዊቱ ዋሪቴ ቤሪ በምን ምክንያት ባለቤቴ እንደታሰረ ጠይቀና አናውቅም የሚል መልስ ተሰጥቶናል ብላለች። ሌላው በፖሊስ ቁጥጥር ስር የዋለው ድምፃዊው ኬኪያ ብዳዳ መሆኑ ይታወቃል። የአሜሪካ ድምጽ ያነጋገራቸው የአዳማ ከተማ ፖሊስ አዛዥ ኮማንደር ገነነው ጥበቡ ቶሎሳ አርቲስቶቹ በቁጥጥር ስር የዋሉት በፌዴራል ኃይሎች ስለሆነ ምክንያቱን አናውቅም፣ ፖሊስ ጣቢያ የተገኙት በአደራ ተሰጥተውን ነው ብለዋል። የዚምባብዌ ፕሬዚደንት ሮበርት ሙጋቤ በሚቀጥለው ሳምንት ዘጠና ሶስት ዓመታቸውን ይይዛሉ። ታዲያ ሙጋቤ ቢያርፉ እንኳን በሚቀጥለው አመት ምርጫ እጩ መሆናቸው እንደማይቀር ነው ሲሉ ባለቤታቸው ግሬስ ሙጋቤ መናገራቸው ተሰማ። ግሬስ በገዢው ዛኑ ፒኤፍ ፓርቲ ህዝባዊ የድጋፍ ስብሰባ ላይ ባሰሙት ንግግር ፕሬዝደንቱ ከምርጫው በፊት ቢያርፉ እንኳ ህዝቡ ላስከሬናቸው ድምጽ ይሰጣል ነው ያሉት። የሙጋቤ ባለቤት በሾና ቋንቋ ያሰሙት ይህ ንግግር ፌስቡክ ላይ ተላልፏል። በማዕከላዊዋ የዚምባብዌ ቡሄራ ወረዳ በተካሄደው ህዝባዊ ስብሰባ ላይ ያቺን ሀገር ለአርባ ዓመታት የገዙት ፕሬዚደንቱ አልተገኙም። ላለፉት አመታት በጥሩ የጤና ሁኔታ ላይ እንዳልሆኑ ቢሰማም ገዥውን ፓርቲና መንግስቱን ግን እንቅ አድርገው እንደያዙ ናቸው። ዛኑ ፒኤፍ በቀጣዩ 2018 እንደ አውሮፓውያን አቆጣጠር ፕሬዚደንታዊ እጩ እንዲሆኑ እኚሁኑ 93 ዓመታቸውን የሚይዙትን ሮበርት ሙጋቤን መርጧቸዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና ቆንጂት ታየንን። በዓለም ዜናዎች የጀመረው የአርብ ምሽት ፕሮግራማችን በ19፣ በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ ቆየት ብለው ከሚቀርቡ ዘገባዎችና ቅንብሮች አንዱን ለቅምሻ ያህል እናሰማ። አንደኛ በታሪክ ምርምር በኩል በተለይ ኢኮኖሚክ ሂስትሪ የሚለው ዘርፍ ብዙ ያልተለመደ ያልታወቀ ነበረ። ከዛ ፊት የነበረው የታሪክ አጻጻፍ ዘይቤ አብዛኛው በፖለቲካ በሃይማኖት ላይ እንደዚህ ያተኮረ ነበርና ፈርቀዳጅ የሆነ ምርምር በኢኮኖሚክ ሂስትሪ አንጋፋው የታሪክ ምሁርና ደራሲ ፕሮፌሰር ባህሩ ዘውዴ ናቸው። በትላንትና ዕለት ከዚህ ዓለም በሞት ስለተለዩት እውቁ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስ ከተናገሩት የተወሰደ ነው። ሙሉ ቅንብሩ ሁለተኛው አጋማሽ ስርጭታችን ይቀርባል። አድማጮች አሁን በቀጥታ የዕለቱን አቢይ ርዕስ የኢትዮጵያ መንግስት ከተቃዋሚ ፓርቲዎች ጋር ለመደራደር ቅድመ ውይይት በማድረግ ላይ ይገኛል። በዚህ ሳምንት በመስፈርቶችና የድርድር ነጥቦች ዙሪያ ቀዳሚ ውይይቶችም ተካሂደዋል። ለመሆኑ ኢህአዴግ ከበርካታ ተቃዋሚ ፓርቲዎች ጋር ሲወያይ በተለይ በኦሮሚያ ክልል በሚካሄዱትና በተካሄዱ ምርጫዎች ከፍተኛ ድጋፍ የሚያገኘው የኦሮሞ ፌዴራሊስት ፓርቲ በምን አይነት ሁኔታ ላይ ይገኝ ይሆን? በዛሬው ዕለት የፓርቲው ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች አመራር አባላት ተከሳሾች የቪዲዮ ምስክርነት ቀርቦባቸዋል። የፓርቲው መሪ ክስ ሳይመሰረትባቸው ከታሰሩ ሳምንታት አልፈዋል። ሄኖክ ሰማእግዜር ድርድር ከማን ጋር ሲ ሲል ያነሳውን ጥያቄ በቀጣዩ ዘገባው ይመለከተዋል። ግንቦት 2007 ዓ.ም የኢትዮጵያ ተቃዋሚ ፓርቲዎችና ገዢው ፓርቲ ኢህአዴግ የምረጡኝ ዘመቻቸውን ያጧጧፉበት ወቅት ነበር። ከአምቦ በቅርበት በምትገኘው ጉደር ከተማ የተቃዋሚዎች ጥምረት የሆነው የመድረኩና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የምረጡኝ ዘመቻቸውን እያደረጉ ነው። ደጋፊዎቻቸው የሚበዙት ወጣቶች ናቸው። ለተቃዋሚ ፓርቲ መሪ ድጋፋቸውን በአደባባይ በመስጠት በከተማዋ የህዝብ መሰብሰቢያ መስቀል አደባባይ የመድረክ ምልክት የሆነውን ሙሉ መዳፍ እጅ እያሳዩ ሆይ ይላሉ። እነዚህ ወጣቶች ናቸው ገዢ ፓርቲ ኢህአዴግ መቶ በመቶ የፓርላማ መቀመጫዎችን ማሸነፉን ባወጀ በአንድ ዓመት ጊዜ ውስጥ ለመንግሥት ተቃውሞ ወደ አደባባይ የወጡት ላለፉት ሁለት አስርት ዓመታት በኢትዮጵያ በተለይ በኦሮሚያ ክልል የሰላማዊ ትግልን ሲመሩ የቆዩት ዶክተር መረራ ጉዲና ዛሬ ስር ላይ ናቸው። ክስ ባይመሠረትባቸውም ከመንግሥቱ እንደሚሰማው ወንጀላቸው የተባለው የአውሮፓ ኅብረት ባስቻለው የምስክር ሰሚ ሸንጎ ችሎት የኢትዮጵያ መንግሥት አሸባሪ ብሎ ከሰየመው የግንቦት ሰባት መሪ ጎን ተቀምጠው የሚያሳዩ ምስሎች መታየታቸው ነው። በጥቅሉ ከአሸባሪ ድርጅቶች ጋር ግንኙነት ማድረግ በሚል ወደ ግንቦት 2007 ዓ ም ልመልሳችሁ። ኢትዮጵያ፣ ሀገሪቱን ለሚቀጥሉት አምስት ዓመታት የሚመራውን ፓርቲ ለመሰየም የሚካሄደው አጠቃላይ ምርጫ የቀረው አንድ ሳምንት ጊዜ ነበር። በወቅቱ ዶክተር መራራ ጉዲና በአደባባይ ለተሰበሰቡ አብዛኛ ወጣት ደጋፊዎቻቸው ንግግር ካደረጉ በኋላ የተቀናቃኛቸውን የፖለቲካ አፈና ስልት እንዲህ አስረዱ። ፈራዳ ሁለት ንቀበም ነቄራኒ አካቀዘን ኢህአዴግ ሁለት ምርኩዞች አሉት፦ ምርጫ ቦርድና ጠመንጃ። ሁለቱን ካስወጣ ለምሳሌ እንደ ኦሮሚያ አይነቱን እናሸንፋለን፣ ምንም ጥያቄል። ሁለቱም ምርክዞቹን አስቀምጦ ከተወዳደረ እንዳውም ነገራው አለኝ ሲናገር ኢህአዴግ ሁለቱም ምርክዞቹን አስቀምጦ በአንድ ወር ስራ ተቃሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20 30 ዓመት ይላል፣ እኔ ደግሞ 100 ዓመት እንዲገዛን እፈርምለታለሁ ብያለሁ። ችግሩ እሱ ነው። በዕለቱ ከስር ከተፈቱ ገና ጥቂት ሳምንታት የሆናቸው አቶ በቀለ ገርባ በአንድ ያረጀ ቀይ ቶዮታ ላንድ ክሩዘር መኪና ተሳፍረው እጃቸውን እያውለበለቡ ሰላምታ ይሰጣሉ። ከእስር ከተፈቱ ወዲህ በርካታ ቁጥር ያለው ሕዝብ መሃል ሲገኙ የመጀመሪያቸውም ነበር። ለሕዝቡም አንድ ድምፅ ለአንድ ሰው፣ መደራጀትና መታገል መምረጥ ሲሉ መልእክታቸውን አስተላለፉ። ዛሬ እነዚህ መሪዎች የት ናቸው? አንደኛ አቶ በቀላ ገርባ ናቸው፣ የኦሮሞ ፌዴራልስ ኮንግሬስ ተቀዳሚ ምክትል ሊቀመንበር ናቸው። ሁለተኛ አቶ ደጀኔ ጣፋ ነው፣ የኦሮሞ ፌዴራልስ ኮንግሬስ ሁለተኛ ፀሐፊ ናቸው። ሶስተኛ አቶ አይጉርሜሳ አያኖ ነው፣ የኦሮሞ ፌዴራልስ ኮንግሬስ የወጣቶች ክንፍ ኃላፊ ነው። አራተኛ አቶ አዲሱ ቡላላ ናቸው፣ ይሄም በኦሮሞ በኦሮሞ ፌዴራልስ ኮንግሬስ ከፍተኛ አመራር ነው። አምስተኛ የአቶ ደስታ ዲንቃ ናቸው የ መድረክ የኦሮሞ የኦሮሞ ፌዴራሊስት ኮንግሬስ የስራ አስፈጻሚ የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ክንፍ ሰብሳቢና የመድረክ የወጣቶች ሊግ ፕሬዝደንት ናቸው። እነዚህ አራቱ ናቸው። ሌሎች በየክፍለ ሀገሩ በየወረዳ ከፍተኛ ፓርቲያችን ኦሮሞ ፌዴራል ኮንግሬስ አመራሮች በሙሉ አብዛኞቹ እስር ቤት ውስጥ ናቸው። የተቀሩት ደግሞ በአሁኑ ጊዜ ግማሾቹ ተሸሽጓል፣ ግማሾቹ ተደብቋል፣ ግማሾቹ ፈርቶ ያልታሰሩትም ደግሞ ተሸማቅቆ ነው ያሉት በያሉበት ቦታ ማለት ነው። ይህ ካለው የአስቸኳይ ጊዜ አዋጅ ጋር ማለት ነው። አሁን ግን ከፍተኛ አመራሮች የምንላቸው አምስቶቹ ናቸው። በተጨማሪም ደግሞ ዶክተር መራራ ጉዲና የኦሮሞ ፌዴራል ኮንግሬስ ፕሬዚደንትና የመድረክ ሁለተኛ ተቀዳሚ ምክትል ሊቀመንበር እስር ቤት ናቸው። ያለውን ጉዳት አስብ እንግዲህ እሱ እንደ መድረክን እንደ ኦሮሞ ፌዴራሊስት ኮንግሬስን ከፍተኛ ጉዳት መንቀሳቀስ የማይቻልበት ደረጃ ላይ ነው ማለት ነው። ይህን መንግሥት እንዴት እንደሚያይ አብሬን ነው የምናየው። አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግሬስ ፓርቲ የህግ ክፍል ኃላፊ በመሆን ለአስር ዓመታት በላይ አገልግለዋል። አሁን እኔ ኤግዛክትሊ በእጄ ያለው አርባ ሁለት ፋይል ሲሆን ይሄ በሰው ቁጥር ስታይ ወደ ሶስት መቶ ሰማና አምስት አካባቢ ይመጣል። ኦልሞስት ወደ አራት መቶ ነው። ከዚህ ዘጠና ከመቶ የኦሮሞ ልጆች ወጣቶችና የኦሮሞ ፌዴራሊስት ኮንግሬስ ደጋፊዎች ተብሎ የታሰሩ ናቸው። አብዛኞቹ ከተለያዩ የህግ ባለሙያዎች ድጋፍ በመጠየቅ በመላ ሀገሪቱ የታሰሩ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባላትና መሪዎች፣ እንደዚሁም የሌሎችን ክስ ይከላከላሉ። ሥራ ከመብዛቱ የተነሳ ልክ እንደ ተማሪነት ዘመናቸው ከእንቅልፍ ለመንቃት እንደ ጥንት እንደ ተማሪ ጊዜ ነው። እግሬን ውሃ ውስጥ ከትቼ ኦቨርናይት በጣም ረጅም ሰዓት ወስጄ ማለት ነው። በዛሬው ዕለት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተቀዳሚ ሊቀመንበር አቶ በቀለ ገርባና ሌሎች 22 ተከሳሶች የቪዲዮ ምስክርነት ቀርቦባቸዋል። ክሳቸው ህገ መንግስታዊ ስርዓትን በኃይል ለመናድ ማሴር የሚል ነው። ምን መረጃ ቀረበ? ቪዲዮ ማስረጃቸው አንደኛ፣ አቶ በቀለ ገርባ ለኢሳት ቴሌቪዥን በአማርኛ የሰጠው ንግግ ኢንተርቪው ነው፣ ቃለመጠይቅ ነው፣ ከጋዜጠኛ መሳይ ጋር። ሁለተኛ ደግሞ ኦሮሞ ስቴዲ አሶሲሽን በሚለው ላይ አቶ በቀለ ገርባ በእንግሊዝኛ ያቀረቡት ንግግር ነው። ዛሬ የቀረበው ንግግር ማድረጋቸው ግን የፖለቲካ ፓርቲ መሪ ስለሆኑ ለተለያዩ የመገናኛ ብዙሃኖች መግለጫ ይሰጣሉ። ለእኛም በተለያዩ አጋጣሚዎች መግለጫ ሲሰጡ ነበር። ምን ላይ ነው ወንጀሉ ከመገናኛ ብዙሃን ጋር መነጋገር? በተለይ ፓራዶክስካል የሆነውም ይሄ ነው። አንደኛ ይሄ አንድ የፖለቲካ ፓርቲ በሰላማዊ መንገድ ሲታገል አላማውን ነድፎ ለመንግስት አሳውቆ መንግስትን ፈቅዶለት ነው። ኦሮሞ ፌዴራሊስት ኮንግሬስም እንደ ሰላማዊ ፓርቲ ይሄን አድርጎ ነው። አምና እንቅስቃሴ ሲጀመር የኦሮሞ ፌዴራሊስት ኮንግሬስ ፓርቲ አሁን አቶ በቀለ ዛሬ ያደረገው ለኢሳትም ያደረገው ንግግር ህዝቡ የሚያነሳውን ጥያቄ መንግስት ህዝቡን አወያዩ። የኢትዮጵያ መንግስት በዚህ ጉዳይ ላይ የሚሰጠው አስተያየት የፖለቲካ መሪዎቹ ከሌሎች የትጥቅ ትግል ከሚያካሂዱ ድርጅቶችና የውጭ መንግሥታት ጋር ግንኙነት በማድረግ ጸጥታን ለማደፍረስና ሥርዓቱን ለመናድ አሲረዋል የሚል ነው። ተቃዋሚዎች ይህን ሁኔታ በጥብቅ ያስተባብላሉ። የሚጠበቀው ድርድር በሕዝብና በተደራዳሪ ፓርቲዎች እምነት እንዲጣልበት በድርድሩ ላይ ያገባኛል የሚሉ ወገኖች ሁሉ መንግስት በሩን ክፍት እንዲያደርግ ሰማያዊ ፓርቲ ጠይቋል። የፖለቲካና የሕሊና እስረኛ ያላቸውን መፍታትም መተማመንን ከሚገነቡ እርምጃዎች ውስጥ አንዱ መሆኑንም ዛሬ ይፋ ባደረገው መግለጫ አስታውቋል። ሰማያዊ በመንግስት በኩል ያለውን አቋም ለማወቅ ያደረግነው ጥረት ለጊዜው አልተሳካም። መለስካቸው አመሃ ዝርዝሮ ልኳል። ፓርቲው ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ ሰማያዊ ፓርቲ በዚህ ድርድር ለብዙ ዓመታት የህዝብ ጥያቄ ሆነው የቆዩትን የህግ የበላይነትና የዴሞክራሲያዊ ስርዓትን ለማስፈን የሚያስችሉ ተቋማትንና የህግ ድንጋጌዎች ለማመቻቸት ጠንክሮ ይሰራል ብሏል። በመቀጠልም ገዢው ፓርቲ ይህን ድርድር ከዚህ ቀደሞቹ ድርድሮች የተለየና በህዝብና በተደራዳሪ ፓርቲዎች እምነት የሚጣልበት እንዲሆን ሊወሰዱ ይገባቸዋል ያላቸውን እርምጃዎች ይዘረዝራል። እነዚህም የፖለቲካና የህሊና እስረኞችን መፍታት፣ የአስቸኳይ ጊዜ አዋጁን ማንሳትና በየቦታው የታጎሩ ዜጎችን መልቀቅ፣ በድርድሩ ላይ የኢትዮጵያ ጉዳይ ያገባኛል የሚሉ ወገኖች ሁሉ እንዲሳተፉ ክፍት ማድረግ፣ ከተጀመረው የድርድር ቅድመ ዝግጅት ጎን ለጎን እንዲተገብራቸው አጥብቀን እንጠይቃለን ብሏል። አቶ ሰለሞን ተሰማ የፓርቲው የህዝብ ግንኙነት ኃላፊ የጋዜጠኞችን ጥያቄ መሰረት በማድረግ ይህንን ለየት ባለ አቀራረብ ገልጸውታል። ድርድሩ ሶስት ነገሮች ይፈልጋል። አንደኛ የህዝቡን ፈቃደኝነት ይፈልጋል። ህዝብ ያልፈቀደውና ህዝብ የኔ ነው ያላለው ድርድር የትም እንደማይደርስ እርግጠኞች ነው። ሁለተኛ በተፎካካሪነትም ሆነ በተቃውሞ ጎራ የተሰለፉ የፖለቲካ ኃይሎች ፈቃደኝነት ይፈልጋል። በተፎካካሪነትም በተቃውሞ በየትኛውም ቦታ ላይ በስደትም በዱር በገደልም ያሉትን ሶስተኛ ደግሞ ገዢው ፓርቲ እና መንግስትን መለያየት ቢያስቸግርም የመንግስት ፍቃደኝነት ያስፈልጋል እነዚህ ሶስቱ አንድ ላይ ሲሆኑ ነው ለውጥ ሊመጣ የሚችለው የፖለቲካ ለውጥ እዚህ ሀገር ላይ ልናስመዘግብ የምንችለው ጋዜጠኞች ካቀረቧቸው ጥያቄዎች አንዱ በተደራዳሪዎች መካከል አለ ስለሚባለው የኃይል ሚዛን ነው። ተቃዋሚዎቹ ከኃይል ሚዛን አኳያ ከገዢ ፓርቲ በእጅጉ የሚያንሱ መሆናቸውን በመጠቆም በድርድሩ ላይ የሚኖረውን አንደምታ የሚጠይቅ ነበረ። የሰማያዊ ፓርቲ ሊቀመንበር የአቶ የሸዋስ አሰፋ አመለካከት በገዢ ፓርቲ ወገን ምንም አይነት ኃይል ቢኖርም ህዝብ አመኔታ ነፍጎታልና ሚዛኑ ወደ ተቃዋሚዎች አገርሏል የሚል ይመስላል። የማታ ማታ ግን ይላሉ አቶ የሸዋስ፣ የህዝብ ጥያቄ ለድርድር የሚቀርብ አይሆንም ይላሉ። አስገድዶ ወደ ድርድር ያመጣው መንግስትን የኃይል ሚዛኑ ወደ ህዝብ ስለተገለበጠ ነው። መድረክም ጠይቋል፣ ቅንጅትም ጠይቋል። ይሄኛውን ቅንጅት ማለት አይደለም። አንድነትም ጠይቋል ለድርድር፣ ሰማያዊም ጠይቋል። የትኛውም ፓርቲ ግን ለየትኛው ፓርቲ የኢህአዲግ ፈቃደኝነቱን አላሳይ። አሁን ግን ህዝብ ሲጠይቅ እሺ ብሏል። 2007 ምርጫ ተደርጎ ስድስት ወር አልሞላም፣ ኦሮሚያ ላይ ችግር ሲነሳ አንድ ዓመት አልሞላም፣ አማራ ያሉ ሲነስ ስለዚህ አልመረጥኩህም ብሎታል ህዝብ ቢያንስ 70 ፐርሰንቱ የኢትዮጵያ ህዝብ አልመረጥኩህም። ምርጫው የ2007 ምርጫ ትክክል አይደለም ብሎ የመተማመኛ ድምፅ ነፍጎታል። ስለዚህ መደራደር ነበረበት፣ መነጋገር ነበረበት። ለዛ ፓርቲዎች ብቁ ናቸው ወይ? መደራደር ይችላሉ ወይ የህዝብን ጥያቄ ማስመለስ ይችላሉ ወይ? እሱን የምናየው ነው ወደፊት። የህዝብ ጥያቄ ግን በምንም መንገድ ኮምፕሮማይስ መደረግ የለበት ስለ ፖለቲካና የህሊና እስረኞች እንዲሁም ከአስቸኳይ ጊዜ አዋጁ ጋር ተያይዞ ስለታሰሩ ሰዎችና የአስቸኳይ ጊዜ አዋጁ መነሳት አስፈላጊነትን በተመለከተ አቶ የሸዋስ በአጽኖት አንስተዋል። ዝም ብሎ ያለ ፍርድ ቁጭ ያሉ ከአስቸኳይ ጊዜ አዋጁ በኋላ ዶክተር መራራን ጨምሮ እነ ዳንኤል ሽበሺ፣ ኤልያስ ገብሩ፣ አናንያ ሶሪ፣ አስራት ሸቴ፣ አቻሜለው ደሴ በአስቸኳይ ጊዜ አልተከሰሱ። ዶክተር መራራ ተከሰዋል መሰለኝ። ዝም ብለው የተቀመጡ ሰዎች አሉ። በጥያቄው ላይ እውነተኛ ተቃዋሚዎች ነን ብለው እራሳቸውን በሚጠሩት ዘንድ ስምምነት እንዳለ አቶ የሸዋስ ጠቅሰዋል። ከጥቂት ቀናት በፊትም በቅድመ ድርድሩ ውይይት ላይ ፕሮፌሰር በየነ ጴጥሮስ ጉዳዩን በማንሳት ይህን ጠቁሞ እንደነበረ አይዘነጋም። ያደግ መሰረታዊ እምነት ማስረጫ ሆነው እንደላይ በእርግጠኝነት ተናገረው። ፕሮፌሰር በየነ እስካሁን ደጋግመው ለሚያነሳቸው ጥያቄዎች ኢህአደግ በአሁኑ ጊዜ ምላሽ አልሰጠንም እናውቃለን፣ ነገር ግን በሂደት ታዩታላችሁ ሆነው እየተባለ ነው ያለ ነው እና ምናልባት ኢህአደግ በዚህ በዚህ ግንኙነቱ ከፖለቲካ ፓርቲዎች በሚያደርገው ድርድር ቁርጠኛ ስለመሆኑ በሂደት ታዩታላችሁ ሞክሩን አይነት ነገር ማለታቸውን እንግዲህ ይህንን በጥንቃቄ እያየ ነው ነው የህሊናና የፖለቲካ እስረኞችን ፍቺ በተመለከተ ተቃዋሚ ፓርቲዎችም ሆኖ የሰብአዊ መብት ተሟጋጅ ድርጅቶች ለአያሌ ዓመታት ለመንግስት ጥያቄውን ሲያቀርቡ መቆየታቸው የሚታወስ ነው። በኢትዮጵያ መንግስት በኩል ለዚህ ጥያቄ እስከዛሬ ድረስ በይፋ ሲሰጥ የቆየው መልስ እንዲሁ የታወቀ ነው። የኢትዮጵያ መንግስት ከጠቅላይ ሚኒስትር ጀምሮ ያሉ ባለሥልጣናት በኢትዮጵያ ውስጥ አንድም የሕሊናም ሆነ የፖለቲካ እስረኛ የለም የሚል ነው። ከሀገር ውጭና በሀገር ውስጥ ያሉ በኢትዮጵያ ጉዳይ ያገባናል የሚሉ ወገኖች በድርድሩ እንዲሳተፉ በሩ መከፈት አለበት የሚለው የሰማያዊ ፓርቲ ጥያቄም አዲስ እንዳልሆነና በአንዳንድ ተቃዋሚ ፓርቲዎች ሲቀርብ እንደነበረ ይታወሳል። የፓርቲዎቹ ጥሪ በሀገር ጉዳይ ያገባናል የሚሉትን ወገኖች ባይዘረዝርም መንግሥት በተለይ አሸባሪ ብሎ ከፈረጃቸው ድርጅቶች ጋር እንደማይደራደር በተደጋጋሚ ሲገልጽ ቆይቷል። በእነዚህ የመንግስት አቋሞች ላይ ለውጥ ካለ ለማጣራት በመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የሚዲያና የህዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ መሐመድ ሰይድ ዘንድ ስልክ ደውዬ ነበረ። በስብሰባ ላይ መሆናቸውን በአጭር የጽሑፍ መልእክት አሳውቀውኛል። በእነዚህ ነጥቦች ዙሪያ የመንግስትን አቋም በሌላ ጊዜ ለማቅረብ ተጨማሪ ሙከራ እናደርጋለን። መለስ ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስ ካቸው አምሃን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔቱ ርዕስ ስንሻገር 18 ኛው የኢትዮ ሱዳን የድንበር ልማት ስብሰባ መቀሌ ከተማ ውስጥ በመካሄድ ላይ መገኘቱን መካሄድ ላይ መሆኑን ይጠቁማል። ከኢትዮጵያ መሬት ተቆርሶ ለሱዳን ተሰጥቷል በሚለው በተቃውሞ ድምጻቸውን ከሚያቀርቡ ወገኖች የሚቀርበውን ክስ ሀሳብ ወለድ ነው ይላል የውጭ ጉዳይ ሚኒስትር። ግርማይ ገብሩ የላከው ዘገባ ቀጥሎ ይቀርባል። በኢትዮጵያ የውጭ ጉዳይ ሚኒስትር የጎረቤት ሀገሮች ጉዳይ ኃላፊ አቶ መለስ አለም የስብሰባው አላማ አስመልክተው ዛሬ ከሰዓት በፊት ለአሜሪካ ድምፅ ረዲዮ ተናግረዋል። ዋና ዓላማው በሁለቱ ሀገሮች በተለይም በአዋሳኝ ክልሎች መካከል ያለውን ኢኮኖሚያዊ ና ማህበራዊ እንዲሁም ፖለቲካዊ ና ጸጥታ መስተጋብር የተሻለ እንዲሆን ማድረግ ነው። ይህ ማለት ማለት ነው። በሱዳን በኩል አራት ክልሎች ናቸው የሚሳተፉት ከሰላ፣ ገዳሪፍ፣ ሴናር ና ብሉናይል ናቸው። በኢትዮጵያ በኩል ትግራይ፣ አማራ ና የቤኒሻንጉል ጉሙዝ ክልሎች ይሳተፋሉ። ስለዚህ የዚህ ስብሰባ ዓላማ ኢኮኖሚያዊ ትብብር እንዲኖር በመሰረተ ልማት ደረጃ እንዲተሳሰሩ ማድረግ። ከጤና አንጻር ለምሳሌ በሁለቱ ድንበሮች አካባቢ በህዝቡ መካከል ያለው ጤና እንዴት ይጠበቃል? አንዱ ላይ ያለው የጤና ጉለት ወደ ሌላው እንዳይሸጋገር ምን ማድረግ አለብን? በጸጥታ ረገድ ያሉ ጉለቶችን ለመሙላት የተጠራ ስብሰባ ነው። ከዚህ የዘለለ እና የበለጠ ግብ የለውም። የኢትዮጵያና የሱዳን የድንበር ጉዳይ ሲነሳ የኢትዮጵያ መንግስት ለሱዳን መንግስት አሳልፎ የሰጠው መሬት እንዳለ አንዳንድ የተቃዋሚ ድርጅቶች በተደጋጋሚ ክስ ሲያቀርቡ ቆይተዋል። በድንበሩ አካባቢ የሚገኙ የሁለቱም አገሮች ገበሬዎችም በመሬት የባለቤትነት ጉዳይ ላይ እንደሚጋጩ ሱዳን ትሪቡን ገልጿል። በዚህ ሳምንት ደግሞ ሁለቱም አገሮች መቀለ ከተማ ውስጥ የጀመሩት ስብሰባ በድንበር አከላለል ዙሪያ ለመነጋገር እንደሆነና አሁንም ከኢትዮጵያ መሬት ተቆርሶ ለሱዳን እንደሚሰጥ በማህበረሰባዊ ድረገጽ ላይ ተጽፏል። ስለዚሁ ማብራሪያ እንዲሰጡኝ የጠየኳቸው አቶ መለስ አለም ወሬው ጥሩ ጸሐፊ የጻፈው ልበወለድ ነው ሲሉ መልሰዋል። ሲጀመር የዚህ ኮሚቴ ኃላፊነት ስልጣን በኢትዮጵያና ሱዳን አጎራባች ክልሎች አካባቢ ኢኮኖሚው እንዴት ሊተሳሰር ይችላል፣ ከጸጥታ አንጻር ለምሳሌ አንደኛው ትልቁ ችግር በዛ ድንበር አካባቢ ሕገወጥ የሰዎች ዝውውር ነው። ይሄ የሕገወጥ የሰዎች ዝውውር ሰንሰለቱ ከኢትዮጵያ እስከ ሱዳን የሚዘረጋን ይታወቃል። ከኢትዮጵያ ተነስተው በመተማና ሁመራ አድርገው ሱዳን ይሄዳሉ። ስለዚህ እሱን እንዴት መከላከል ይቻላል? ይሄ ከድንበር ጋር የሚያያዝም ነገር የለውም። እንዴት በአንዱ አገር የሚከሰት የጤና ወረርሽኝ በሌላው እንዳይከሰት መከላከል ይቻላል? ኤች አይ ቪ ኤድስ እንዴት መከላከል ይቻላል? የሚል በጣም መሰረታዊ እና የታችኛውን የህብረተሰብ ክፍል የእለት ተዕለት የኑሮ ሁኔታ በሚነኩ ጉዳዮች ላይ የሚነጋገር ነው። በኤች አይ ቪ ላይ መነጋገር ከድንበር ማካለልና መከለል ጋር የሚያያዝ ነገር የለውም እና ይሄ ጥሩ ጸሐፊ የጻፈው ልብ ወለድ ነው። ኢትዮጵያና ሱዳን በመካከላቸው ያለውን 1600 ኪሎ ሜትር ርዝማኔ ያለው ድንበር ለማካለል እንደ አውሮፓውያን አቆጣጠር በ204 ዓ ም መስማማታቸውን ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ። ግርማይን ለዘገባው እናመሰግናለን። አድማጮቻችን፣ ይህንን ጉዳይ በተመለከተ በተለይም መሬት ከኢትዮጵያ ተቆርሶ ለሱዳን ተሰጥቷል በማለት እዚህ ዩናይትድ ስቴትስ የሚገኘውና የኢትዮ ሱዳን የድንበር ኮሚሽን የተሰኘው ስብስብ ሰፊ መግለጫ አድርሶን ማስተላለፋችን ይታወሳል። የኮሚሽኑን መልስ ዛሬ በሰዓት ምክንያት አላቀረብ ነውም፣ ከወደ ሰኞ ግን በነጥቡ ዙሪያ የኮሚሽኑን መልስ እንደምናቀርብ ለማስታወስ እንወዳለን። አድማጮች ወደ ተከታዩ መጽሔት ርዕስ ስንሻገር ወዲህ ወደ ዩናይት ስቴትስ ይመልሰናል። ስልጣን ከያዙ ገና አራተኛ ሳምንታቸውን ያላገባደዱት ፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ አድርገው ያጯቸው የካቢኔ አባል አመሰግናለሁ ብለው ሹመቱን ለመቀበል ግን ፈቃደኛ እንዳልሆኑ ገልጠዋል። የደህንነት ምንጮች ሲናገሩ የዶናልድ ትራምፕ የምርጫ ባለስልጣናት ከሩሲያ ጋር በቀረበ ወይም በተያያዘ ሁናቴ እንደተገናኙ እየተገናኙ መሆናቸውን ነው ያመለከቱት። ፕሬዚዳንቱ ግን የብቻቸው የሆነ ጋዜጣዊ ጉባኤ አካሂደዋል። ከዋይት ሀውስ የአሜሪካ ድምፁ ቢል ጋሎ ያጠናቀረውን ዘገባ አዲሷ አበበ ይዞ ቀርበዋል። በፕሬዝደንቱና ለመግለጫው በተሰበሰቡ ጋዜጠኞች መካከል ያልተጠበቀ አይነት ነበር የጥያቄና መልሶ አካሄድ። ዶናልድ ትራምፕ ባልተለመደና ገና አንድም ጥያቄ ከመመለሳቸው አስቀድሞ የካቢኔ ሹመታቸውን ስላልተቀበሉ አንድ ተመራጭ ነበር ማውራት የጀመሩት። በዚህም ንግግራቸው ሌላ ምትክ እንዳጩ ገለጡ። እኒያ ሹመቱን ያልተቀበሉት ባለሥልጣን ግን ከራሳቸው ከሪፐብሊካኑ ፓርቲ በኩል በደረሰባቸው ተቃውሞ ነው ገሸሽ ያሉት። እናም የእጩን ስም ይፋ አድርገዋል። ለሰራተኛ እና ማኅበራዊ ጉዳይ ሚኒስትርነት ሚስትር አሌክስ ኦኮስታ። የእስከ ዛሬ ስራ ክንውናቸውንም እንዲህ ሲሉ አብራሩ። ፕሬዚዳንት ዶናልድ ትራምፕ ለማመን የማይቻል ከፍተኛ ክንውን ያደረግ ነው። ገና በተመረጠ በአጭር ጊዜ ይህን አይነት ስኬታማ ክንውን ያደረገ ፕሬዚዳንት መኖሩን ያለም አይመስለኝም። ቀጥለውም በመገናኛው ዘርፍ ላይ ያላቸውን ቅሬታና ነቀፌታ አስከተሉ። ፕሬስ እውነቱን ለመናገር ከቁጥጥር ውጪ ሆኗል። ሸፍጠኝነታቸው ከቁጥጥር ውጪና ማመን ከማይቻልበት ደረጃ ላይ ደርሷል። ይሄ ሁሉ የሆነው ከመገናኛ ብዙኃን ጋር ካጠፏቸው ሰባ ሰባት ደቂቃዎች ውስጥ በመጀመሪያዎቹ አምስት ደቂቃ ውስጥ መሆኑ ነው። ለፕሬዚዳንት ትራምፕ ከጋዜጠኞቹ በኩል በተደጋጋሚ የቀረበው አንዱ ጥያቄ የምርጫ ዘመቻ ባለስልጣኖቻቸው ከሩሲያ ጋር በቅርብ ይገናኙ የሚሰሩ እንደነበር ነው። ከራሲያ ጋር ምንም የሚያገናኘኝ ጉዳይ የለም ነገርኳችሁ እኮ፣ ከዛች አገር ጋር ምንም ነገር የለኝም። ስለ ዜናውም እንዲህ ብለዋል ዶናልድ ትራምፕ የሩሲያ ዜና ሐሰትና የፈጠራ ነው። ይህም የሐሰት ዜና ይፋ የሆነው በሚዲያው በሚዲያው ነው በእናንተ ይሄ ዜና ደግሞ አሉ ፕሬዚዳንት ትራምፕ ወደፊት ከሩሲያው ፕሬዚዳንት ከቭላዲሚር ፑቲን ጋር የሚኖረን ግንኙነት ይጎዳል። የምሽቱን ዘገባዎቻችንን አጠናቀናል። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን በነጻው የስልክ መስመር በ2022059942 ከእናንተ ካገኘናቸው አስተያየቶች ጥቂቱን እናሰማ ሎ የአሜሪካን ድምጽ አዘጋጆች እንደምናችሁ በቸውን የሚሰሩት ስራ በጣም ታላቅ ነገር ነው። የካቲት አስራ አራት ዜና እወጃችሁ ላይ ይሄ የሎ ሙቭመንት የሚባል በአዲስ አበባ ዩኒቨርሲቲ የሚካሄደውን ጽዮን ግርማ አንድ አይነት ዝግጅት አዘጋጅታ አቅርባ ነበረ። እጅግ በጣም የሚደነቅ ነው። እባካችሁን አሁን ማለት የምፈልገው እኔ ይህንን ነገር ለመስራት እኔ ከራሴ ጽዮን ግርማ አንቺ ራሱ ሊኖረሽበት ወይም ሌላ ሰዎች አዘጋጅተሽ አንድ አካውንት ተከፍቶ መጀመሪያ የአካውንት መክፈቻውን ሁለት መቶ ዶላር እኔ እልካለሁ። ከዛ በኋላ እያንዳንዱ ይህን የሚሰማ ኢትዮጵያዊ ብዙ ሳይሆን ሁለት ሁለት ብር ለበዛ አካውንት ሁለት ሁለት ብር ብቻ ከዛ ከሚከፈለው ገንዘብ ላይ አንድ ጊዜ እንዲቆረጥ ከፈቀደ እጅግ ብዙ ገንዘብ ልናሰባስብ እንችላለን። እና ስለዚህ ይሄንን በተለይ ሊሰሩ እንደው የሚቻላቸው ሴቶች ስለሆኑ ችግሩንም ስለምታውቁት በዛ አይነት መንገድ ቢደረግ እባካችሁ በሚቀጥለው ዜና ወጃችሁ ላይ አድርጉና ስንት ችግረኞች አሉ እንረዳ እንችላለን። የሚሆነውም ዩኒቨርሲቲ ለሚማሩት ብቻ መሆን አለበት። ምክንያቱም ከፍተኛ ደረጃ ላይ የመጡ ልጆች እንደዛ ያለ ችግር የሚደርሱባቸውን የአሜሪካ ድምፅ አዘጋጆች ትልልቅ ስራ እየሰራቸው ነው። አንጋፋዎቹም ወጣቶቹም እንደ ጽዮን ግርማና እንዳሉላ ከበደ ያለ ከስብ ትልልቅ ሰው እየመጣ ነው። እናመሰግናቸዋለን። እባካችሁ ይህን ነገር አድርጉ። ስሜን መግለጽ ያልፈለኩት ቼክ በሚደርስበት ጊዜ ሲሜንት አገኝቷላችሁ። ለጉራም አይደለም ለእንትንም አይደለም ለመርዳት ነው። ባካች ላይ ነገር አድርጉትና እኔ የአካውንቱ መክፈቻ ሁለት መቶ ብር ልካለሁ። ከዛ በኋላ በየወሩ ከክፍያዬ ላይ ሁለት ሁለት ብር እሰጣለሁ። ጤና ይስጥልኝ። ቪዎች እንደምን አላችሁ? የማክሰኞ ፕሮግራማችሁን ካዳመቅ በኋላ የደወልኩት ብዙ ጊዜ ቫላንታይን እና ማዘርዳይን በቀኑ ስታሳስቡ እንደምትኖሩ አስታውሳለሁ ግን ዛሬው በጣም ነው ደስ ያለኝ፣ ምክንያቱም ኢትዮጵያዊ ያደርጋችሁታል። የእናቶች ቀን ወይም የፍቅረኛ ሞቹ ቀን እኛ ጋር በየቀኑ ነው። በዓመት አንዴ ለኮሜርሻል የሚደረግ አይደለም እና ይሄ ኮሜርሻል እንትኑ ስለሚያሳዝነኝ እኛ ጋር ፕሮሞት እንዳታደርጉት ሰራ ነበረ። ነገር ግን ዛሬ እንደዚህ ቆንጆ ስራ የሚሰሩበት መንገድ በመፈጠሩ በጣም በጣም ደስ ብሎኛል። ግን ይሄንን ነገር ደግሞ ብራንች አይነት ነገር ውጪ ቢኖራቸው ያለን ሰዎች አክሰስ ሊኖረን የሚችል ቢሆን ከአዲስ አበባ አልፈን በየትምህርት ቤቱ እንደዚህ አቅም የሚችለውን ያክል ሁሉንም ማዳረስ ባይቻልም የተወሰኑትን መረዳዳት እንችላለን እና ይሄ ነገር ሲሆን በጣም ደስ ይላል። በጣም ቆንጆ ነው። እስቲ ሀሳብ ይውጣና ልናገኛቸው የምንችልበትን መንገድ እዚህ ቢፈጠርልን ጥሩ ነው። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በተላለፉ ፕሮግራሞቻችን ላይ የሚኖራችሁን አስተያየት ላኩልን፣ እናስተናግዳለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከሰላሳ ስድስት መሆኑን ያመለክታል። የምናስተናግዳችሁ አሉላ ከበደና ቆንጅ ይታየነን። የሁለተኛውን አጋማሽ ስርጭታችንን ጀምረናል። ወደ ቀዳሚው ዘገባ እናልፋለን ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት በተለይ በምጣኔ ሀብት ዘርፍ ፈርቀዳጅ የሆነ ሥራ መሥራታቸውን አንጋፋው የኢትዮጵያ ታሪክ ምሁር ተናገሩ አንጋፋዊ ታሪክ ተመራማሪ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ እንደገለጡት በዚህ ዘርፍ በርካታ ስራዎች የተበረከቱት ከእርሳቸው መጽሐፍት በኋላ ነው ይላሉ። እስክንድር ፍሬው ተከታዩን አጠናቅረዋል። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ አስተዋጽኦ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት እናታቸው የጀመሩትን ውለታ በሌላ ዘርፍ ቀጥለዋል። የኢትዮጵያ ጥናት ተቋም መስራች አባል በመሆን ከፍተኛ አስተዋጽኦ አድርገዋል። በኢትዮጵያ ታሪክ ላይ ያተኮሩ ጽሑፎችንም አበርክተዋል። አንጋፋው ኢትዮጵያዊ የታሪክ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ እንደሚሉት በኢኮኖሚ ታሪክ ዘርፍ ፈርቀዳጅ መሆናቸው እንደ ፓንክረስት ዋነኛ አስተዋጽኦ ሊጠቀስ ይችላል። አንደኛ በታሪክ ምርምር በኩል በተለይ ኢኮኖሚክ ሂስትሪ የሚለው ዘርፍ ብዙ ያልተለመደ ያልታወቀ ነበረ። ከዛ በፊት የነበረው የታሪክ አጻጻፍ ዘይቤ አብዛኛው በፖለቲካ በሃይማኖት ላይ እንደዚህ ያተኮረ ነበር እና ፈርቀዳጅ የሆነ ምርምር በኢኮኖሚክ ሂስትሪ የኢኮኖሚ ታሪክ ማለት ነው ኢኮኖሚ Mm-hmm. ja, <grieres> und so. በቤተ መጽሐፍቱና በሙዚየሙ ሲሉ በዚሁ በኢትዮጵያ ጥናት ተቋም ውስጥ ማለት ነው። በዛ ሰር ሶስት ዘርፎች ናቸው ያሉት ለጥናት እና ምርምር ተቋም ሶስት ቀደም የጠቀስኳቸው ፕሮፌሰር ሆና ስኪ ትንሽ ቀደም ብሎ ሞተ። አሁን ደግሞ ሪቻርድ ተከተለ እና እንግዲህ ለአንድ ስንት አመት ማለት ይቻላል ለአንድ አስር አመት በላይ ነው እንግዲህ ያንን ተቋም ሲመሩ የነበሩት ሁለቱና መጽሄቱን አለማቋረጥ ዝንፍ ሳይል በየ በአመት ሁለት ጊዜ ሲወጣ ነበር እና በዘመኑ በቃ ስለ ኢትዮጵያ የሚጽ ሰው ሁሉ የሚያሳትመው በዛ መጽሔት ላይ ነበር። ሌላ በተጓዳኝ እንግዲህ ደግሞ ለመጀመሪያ የኢትዮጵያ ጥናት ጉባኤ የሚባል በየሶስት አመቱ የሚካሄድ አለ። የመጀመሪያው እንደ አውሮፓ አቆጣጠር በአስራ ዘጠኝ ሀምሳ ዘጠኝ ጣሊያን ሀገር ኮቸሪል የሚባሉ ንጋፋ የሆነ የጣሊያን ተመራማሪ እሱ ነው የጀመረው። ሁለተኛውን ፕሮፌሰር ኦሎንዶርፍ የእንግሊዝ ሀገር የቋንቋ ሊቅ ነው። እሱ ማንቸስተር አደረገ። ሶስተኛው ለመጀመሪያ ጊዜ ኢትዮጵያ ተደረገ እንደ አውሮፓ አቆጣጠር በአስራ ዘጠኝ ስልሳ ስድስት ያንን እንግዲህ ያዘጋጀው ፕሮፌሰር ፓንክረስት ነው እና በዳይሬክተር ሚሮ የኢትዮጵያ ጥናትና ምርምር ተቋም ዳይሬክተር በመሆኑ እና እነኚህ ጎላሉ ናቸው ከዛ በተረፈ እንግዲህ ምናልባት ከእናቱ የወረሰው ማለት ይደላል ሲልቪያ ፓንክረስት እንደምታወቀው ጸረ ፋሽስት ግ ፋሽስት አገዛዝ እና አረመናዊ ድርጊቶችን ልቁፋ ወገዝ የምትታወቅ ነበረች እናቱ እና ያንን አርማ በማንሳት ማለት ይቻላል በኢትዮጵያ ነክ በሆኑ ጉዳዮች ላይ በጣም ተቆርቋሪ የሆነው በተለይ አክሱም ሐውልት ማስመለሱ ላይ ትልቅ ሚና ተጫውቷል። ሀሳቡን መጀመሪያ ያመጣው እሱና ቤተሰቡ ናቸው። እናም ፓንክረስት በኢትዮጵያ ጥናትና ምርምር ተቋም በመገንባት ላይ ያለው አዲስ ቤተ መጻሕፍት በእርሳቸው ስም መሰየሙንም ተናግረዋል። ፕሮፌሰር ሪቻርድ ፓንክረስት በተወለዱ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት አዲስ አበባ በሚገኘው መኖሪያ ቤታቸው መሆኑንም አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። ቆንጂት ፕሮፌሰር ሪቻርድ ፓንክረስት በኢትዮጵያ ታሪክ ውስጥ የሚኖራቸው ስፍራ ቁጥር ስፍር በሌላቸው መጽሐፎቻቸው ብቻ ሳይሆን የብዙዎችን ህይወት በበጎ መንገድ በመዳሰሳቸው ጭምር ነው። ተማሪዎቻቸው እንደ ፕሮፌሰር ቀደም ብሎ የቀረቡትን ፕሮፌሰር ጨምሮ ብዙ ተማሪዎችም አፍርተዋል። ህይወትና ስራቸውን በሰፊው በሌላ ፕሮግራም በራዲዮ መጽሔት ቦትሮ እንደምናደርገው እንደምንዘከር ለማስታወስ ያህል ነው። እናመሰግናለን አሉላ። አሁን ወደ ሳምንታዊው ቅንብር አፍሪካ በጋዜጦች እናልፋለን። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ውስጥ በውጭ መዋዕለ ንዋይ ላይ ጥቃት ከተፈጸመ ወዲህ የመዋዕለ ንዋይ ፍሰት እንደቀነሰ ብሉምበርግ ዘገበ። የእስራኤል ኩባንያ በኢትዮጵያ የፍሳሽ ማጣሪያ ተቋም በመገንባት ላይ መሆኑን ጀሩዘልም ፖስት ገለጸ። ዩናይትድ ስቴትስ ውስጥ የአፍሪካውያን ፈላሾች ቁጥር እየጨመረ መሄዱን ፒው ሪሰርች ማዕከል አስታወቀ የሚሉትን ርሶች ነው በዛሬው ቅንብራችን የምንመለከተው። የብሉምበርግ ድረገጽ ኢትዮጵያ ውስጥ በተለይም የውጭ ንግድ ተቋማት ኢላማ ከተደረጉበት ተቃውሞ ወዲህ የውጭ መዋዕለ ንዋይ ይቀንሷል ይላል ኢትዮጵያ እስካለፈው ታሳስ ወር በነበሩት ወራት ውስጥ የ1.2 ቢሊዮን ዶላር የውጭ መዋለ ነዋይ ስባለች። አቻምና በነዚህ ወራት ወቅት ግን 1.5 ቢሊዮን ዶላር መዋዕለ ነዋይን ነበር የሳበችው ሲሉ የኢትዮጵያ የመዋዕለ ነዋይ ኮሚሽን ኮሚሽነር አቶ ፍጹም አረጋ መናገራቸውን የብሉምበርግ ድረገጽ ዘግቧል። በዚህ ምክንያትም መንግስቱ በየአመቱ ለማግኘት አቅዶት የነበረውን የ3.5 ቢሊዮን ዶላር መዋዕለ ነዋይን ላያገኝ ይችላል ብለዋል ምናልባትም በሶስት ነጥብ 2 ቢሊዮን ዶላር ሊወሰን እንደሚችል መግለጻቸውን ዘገባው ጠቅሷል። በኦሮሚያና በአማራ ክልል ተቃውሞ በተነሳበት ወቅት በናይጄሪያዊው ቢሊዮነር አሊኮ ዳንጎትና የዳች የፍራፍሬ መጭመቂያ የንግድ ተቋማት ላይ ጥቃት ደርሷል። የጸጥታ ኃይሎች በምላሹ ስድስት መቶ የሚሆኑ የተቃውሞ ሰልፈኞችን ገድለዋል ይላል ኢትዮጵያ ያለ የሰብአዊ መብት ማህበር። በከፍተኛ ፍጥነት እያደገች ያለችው ኢትዮጵያ ዓለም አቀፍ የገንዘብ ድርጅት እንደሚለው በያዝነው ዓመት የ ሰባት ነጥብ አምስት እድገት ታሳያለች ተብሎ ይጠበቃል። ባለፉት አምስት ዓመታት ግን በአማካኝ በ9 ነጥብ 1 ከመቶ ስታድ ቆይታለች። ተቃዋሚዎች ግን የኢትዮጵያ የኢኮኖሚ እድገት የፖለቲካ ነጻነት አላስገኝም በማለት እንደሚተቹ የብሉምበርግ ዘገባ ጠቅሷል። የኢትዮጵያ መንግስት በተቃውሞ ወቅት ንብረታቸው ለወደመባቸው የውጭና የአገር ውስጥ ኩባንያዎች ካሳ እየከፈለ መሆኑን፣ እስካሁን ባለው ጊዜ 100 ሚሊዮን ብር የሚሆን ገንዘብ እንደከፈለ፣ ገናም መክፈል እንደሚቀጥል አቶ ፍጹም መናገራቸውን የብሉምበርግ ዘገባ ገልጿል። ቢያንስ ሁለት የውጭ ኩባንያዎች ከኢንሹራንስ ማለት ከመድን ኩባንያዎች የገንዘብ ዋስትና በማግኘት እንደተሳካላቸው፣ በሌላ በኩል ደግሞ መንግስት በተቃውሞው ወቅት ጉዳት ለደረሰባቸው ኩባንያዎች ከቀረጥ ነጻ የማድረግ እድል እንደሰጣቸው የኢትዮጵያ የመዋዕለ ነዋይ ኮሚሽን ኮሚሽነር አቶ ፍጹም አረጋ መግለጻቸውን የቡልምበርግ ዘገባ ጠቁመዋል። እስካሁን ባለው ጊዜ በኢትዮጵያ ለማፍሰስ ያቀደውን መዋለንዋይ የሰረዘ ኩባንያ ባይኖርም ረጋ ብለን እንየው የሚል ዝንባሌን እንደያዙ አቶ ፍጹም ተናግረዋል። ትልልቅ ኢንቨስተሮች በኢትዮጵያ መዋለንዋይ የማፍሰስ ሂደት ላይ መሆናቸውን፣ በቀጣዮቹ ስድስት ወራት ውስጥ የሚገቡ ትልልቅ የጨርቃጨር ኩባንያዎች እንዳሉም አቶ ፍጹም ጠቅሰዋል። ሐምሌ ወር ላይ በሐዋሳ የተከፈተው የኢንዱስትሪ ፓርክ ከአፍሪቃ ትልቅ እንደሆነ መንግሥት ገልጿል። በፓርኩ መዋለንዋይ ያፈሰሱት ኩባንያዎች የቻይና፣ የህንድ፣ የቤልጅም፣ የፈረንሳይ፣ የሆንግ ኮንግ፣ የሽሪላንካና የኢንዶኔዥያ መሆናቸውን አቶ ፍጹም አውስተዋል። አምና በኢትዮጵያ የተደረገው ቀጥተኛ መዋለ ንዋይ 2.2 ቢሊዮን ዶላር ደርሶ እንደነበረ የብሉምበርግ ድረገጽ ላይ የወጣው ዘገባ አስነብቧል። ጀሩሳሌም ፖስት የተባለው የእስራኤል ጋዜጣ ድረገጽ በዘገበው መሰረት ደግሞ አንድ እስራኤል ፍሳሽ ማጣሪያ ኩባንያ ቱደይ ቱሞሮ ቬንቸር ኢንክ ከተባለው ኮርፖሬሽን ጋር በመተባበር አዲስ አበባ ላይ በሚገኘው ኢፒአርአይ አንድ የኮንዶሚኒየም ቤቶች ላይ የፍሳሽ ውሃ ማጣሪያ ቦታ ለመስራት የአራት መቶ ሺህ ዶላር ስምምነት አድርጓል። በማርጀት ላይ ያለውን የአዲስ አበባ የፍሳሽ መተላለፊያ ስርጭት ለመተካት የእስራኤል ኩባንያ ዘመናዊ የፍሳሽ ዘዴ እንደሚገነባ ጋዜጣው ጨምሮ ገልጿል። ሰባት ሺህ ነዋሪዎችን በያዙት ሰላሳ ሁለት ህንጻዎች በሚገኙበት ኮንዶሚኒየም የሚሰራው የፍሳሽ ማጣሪያ ቦታ አካባቢውን ለማሳመር የሚያስችል የተጣራ የመስኖ ውሃ ሊያቀርብ እንደሚችል ድረገጹ ጠቁሟል። ኩባንያው እንደሚለው የሚገነባው አዲስ የፍሳሽ ማጣሪያ ስርዓት ሌሎች ማጣሪያዎች ከሚፈጁት ኤነርጂ በ80 ከመቶ ያነሰ ኃይልን በመጠቀም ደለሉን ደግሞ በ50 ከመቶ በመቀነስ ሊሰራ የሚችል የቴክኖሎጂ ብቃት አለው። ይህ የፍሳሽ ማጣሪያ ቦታ በዝቅተኛ ዋጋ ለኢትዮጵያ ሕዝብ ጥቅም ሊውል የሚችል ያልተጣራውን የፍሳሽ ውሃን ከፍተኛ ጥራት ወዳለው ሪሳይክል የሆነ ውሃ ሊለውጥ ይችላል ሲሉ የኩባንያው የሽያጭ ክፍል ምክትል ፕሬዚደንት ያን ወልፍ መናገራቸውን ድረገጹ ጠቁሟል። በመላ ኢትዮጵያ ያለው የፍሳሽ መተላለፊያ ስርዓት አስተማማኝ ያልሆነ ሞልቶ የሚፈስና ለአካባቢ ጥራት የማያመች ነው። በአዲስ አበባ ብቻ እንኳን ከፍሳሽ ውሃ የሚጣራው ከአስር ከመቶ ያነሰ ነው ሲሉ ወልፍ አስረድተዋል። መቀሌ ዩኒቨርሲቲ በሚገኘው አይደር ሆስፒታልም የእስራኤሉ ኩባንያ የፍሳሽ ማጣሪያ ተቋም እየሰራ ነው። የመቀሌውንም ቱደይ ቱሞሮ ቬንቸር ኢንክ ከተባለው ኮርፖሬሽን ጋር በመተባበር ነው የሚሰራው ያለው ኩባንያው እንደሚለው ኤምፊ ሜምብሬን ኤሬትድ ባዮፊልም ሪአክተር ቴክኖሎጂ የሚያስፈልገው ያነሰ ኤነርጂ በመሆኑ ከሌሎች የሚዘወተሩ የፍሳሽ ማጣሪያ ተቋማት በበለጠ ቅልጥፍና እንደሚሰራ ጀሩዝልም ፖስት ጋዜጣ ድረገጽ ጠቁመዋል። አዲስ አበባ የሚሰራው የፍሳሽ ማጣሪያ ተቋም በያዝነው ዓመት ስራ እንደሚጀምርና በየቀኑ 185000 ሊትር ፍሳሽ የማጣራት አቅም እንደሚኖረው ድረገጹ ሳይጠቅስ አላለፈም። ፒው ሪሰርች ሴንተር የጥናት ማዕከል ያወጣው ዘገባ በበኩሉ ዩናይትድ ስቴትስ ስለሚገኙት አፍሪቃውያን ፍልሰተኞች ጽፏል። የአፍሪቃውያን ፈላሾች ብዛት ከሌሎች ጋር ሲነጻጸር አነስተኛ ቢሆንም ቁጥራቸው እየጨመረ መሄዱን የማዕከሉ ዘገባ ሲገልጽ በግርድፉ በየአስርተ ዓመታቱ በእጥፍ እያደገ መሄዱን አስገንዝቧል። አቻምና በዩናይትድ ስቴትስ የሚኖሩት ከአፍሪቃ የፈለሱ ሰዎች ብዛት 2.1 ሚሊዮን የነበረ ሲሆን ከ16 ዓመታት በፊት ግን 881,000 ነበሩ እንደ አውሮፓ አቆጣጠር በ1970 ዓ.ም ከ46 ዓመታት በላይ በነበረው ጊዜ ማለት ነው። በዩናይትድ ስቴትስ ያልተወለዱ አፍሪቃውያን መጤዎች 80ሺ ማለት 0.8 ከመቶ እንደነበሩ አቻምና ግን 4.8 ከመቶ እንደደረሱ የጥናቱ ማዕከል ያወጣው ዘገባ ጠቅሷል። አሁን ግን የአፍሪቃውያን መጤዎች ቁጥር በፍጥነት እየጨመረ መሆኑን ዘገባው ሲያስረዳ፣ ከ13 ዓመታት ወዲህ የአፍሪቃውያን መጤዎች ብዛት በ41 ከመቶ እንደጨመረ ገልጿል። ከቅርብ ዓመታት ወዲህ የአፍሪካውያን ፈላሾች ቁጥር እየጨመረ ከሄደባቸው ምክንያቶች አንዱ እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ሶማሊያንና ኢትዮጵያን ከመሳሰሉት ግጭት ይካሄድባቸው ከነበሩት ሀገሮች የተሰደዱ ሰዎች ዩናይትድ ስቴትስ ገብተው እንዲሰፍሩ የሚያስችል አዲስ ሕግ በመውጣቱ እንደሆነ ዘገባ አውስቷል። አቻምና ዜጎቻቸው በብዛት ወደ ዩናይትድ ስቴትስ ከተሰደዱባቸው አስር የአፍሪቃ ሀገሮች ሶማሊያ፣ የኮንጎ ዲሞክራሲያዊ ሪፑብሊክ፣ ሱዳንና ኤርትራ ይገኙባቸዋል። በዩናይትድ ስቴትስ ከሰፈሩት አፍሪቃውያን ፈላሾች መካከል በብዛት ቅደም ተከተል አንደኛ ናይጀሪያውያን፣ ሁለተኛ ኢትዮጵያውያን፣ ሶስተኛ ደግሞ ግብጻውያን እንደሆኑ ፒው ሪሰርች ሴንተር የተባለው የጥናት ማዕከል ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በአፍጋኒስታን የካቡል ጠቅላይ ፍርድ ቤት የተካሄደውንና ለፍርድ ቤቱ የሚሰሩ አያሌ ሴቶችን ጨምሮ በትንሹ 21 ሰዎችን የገደለውን ከአርባ በላይ ያቆሰለውን ባለፈው ጥር 30 ቀን የተካሄደውን የአጥፍቶ ጠፊ ጥቃት ዩናይትድ ስቴትስ በጽኑ ታወግዛለች። ለጥቃቱ ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ኃላፊነት ወስዶ ጭራሹንም ወደፊት በፍትህ ሥራ ላይ በተሰማሩ ሌሎች ግለሰቦች ላይም ጥቃት እንደሚቀጥል ዝቷል። ይሄ የፈሪዎች ጥቃት ነው ያሉት የዋይት ሀውስ ቃል አቀባይ ሽን ስፓይሰር፣ ይሁንናም ድርጊቱን በጽኑ እናወግዛለን ብለዋል። የአፍጋኒስታን የፀጥታ ኃይሎች ለወሰዱት አጣዳፊ እርምጃ ግን ምስጋና አቅርበውላቸዋል። ካቡል የሚገኘው የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ሁጎ ሎሬንስ ይፋ ባደረጉት መግለጫቸው ጥቃቱ በአፍጋኒስታን የዲሞክራሲና የህግ የበላይነትና የጠቃጣ መሆኑን አመልክተው ለአፍጋኒስታን የዲሞክራሲያዊ ስርዓት ደንታ በሌላቸውና ይልቁንም ለሰው ልጆች ክብር፣ ሕይወት ዋጋ የማይሰጡ ጨካኞች የተወሰደ እርምጃ ነው ብለዋል። ባለፈው የካቲት አንድ ቀን ስድስት የአይሲአርሲ ማለት የዓለም አቀፍ ቀይ መስቀል ኮሚቴ አባላት ተገድለዋል። እነዚህ የረድኤት ሠራተኞች ጂዋስ ጋን ክፍለ ሀገር ውስጥ በበረዶና በማዕበል ለተመቱ አካባቢዎች እርዳታ በማቅረብ ላይ እንደነበሩም ይታወቃል። ከተገደሉት ስድስቱ ሌላ ሁለት የኮሚቴው አባላት እስካሁን የት እንደደረሱ አልታወቅም። የአይሲአርሲ ፕሬዚዳንት ፒተር ማውረር እንደገለጡት እነዚህ ሰለባዎች የአካባቢውን ማኅበረሰብ ችግር ለመታደግ ያለመታከት በመስራት የሙያ ግዴታቸውን በመወጣት ላይ እንጂ ሌላ ምን የሚያጠፉት ነገር አልነበረም። ለዚህ ጥቃት ማንም ወገን ኃላፊነት አልወሰደም። የክፍለ ሀገሩ ባለሥልጣናት ግን በዚያ አካባቢ የሚንቀሳቀሰውንና እስላማዊ መንግሥት ነኝ ባየውን ጽንፈኛ ቡድን ይጠረጥራሉ። አፍጋኒስታን ውስጥ የሚገኘው የተባበሩት መንግስታት ረዳት ሚሽን በቅርቡ ይፋ ባደረገው አንድ ሪፖርቱ ከአፍጋኒስታን ውዝግብ ጋር በተያያዘ ባለፈው ዓመት 11400 ሲቪሎች እንደተገደሉ መዝግቧል። ብዙዎቹ ጥቃቶችም ጸረ መንግሥት በሆኑ አግራሪዎች በአብላጫው በታሊባን ወገኖች እንደ ተፈጸሙ ተመልክቷል። አፍጋኒስታን ሰላምና መረጋጋት ትሻለች ያስፈልጋታልም። ይላሉ አምባሳደር ሎረንስ መንግሥቴና የዩናይትድ ስቴትስ ህዝብ አሉ። በመቀጠልም በአፍጋኒስታን ህዝብ ጋር በመተባበር በጎናቸውም በመቆም ለእድገት ለዲሞክራሲ የሚያደርጉትን ጥረት እናግዛለን ብለዋል። ሲያጠቃለሉም ሽብርተኞች የሚያካሄዱትን ጥቃት ለመቋቋም ከሚሠራው የአገሪቱ ብሔራዊ የአንድነት መንግስት ጎንም እንቆማለን፣ እንተባበራለን ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ቆንጅት ታናሽ ብትሆን አቤት ልበል፣ አመሰግናለሁ። ቆንጅት በትህትና ትታሚም። ቀደም ብለን ያስተዋወቅነውን ፕሮግራም ለማስተናገድ ዛሬ ምድል ይኖረው አይመስልም። በትላንትናው ውለትም ሳይጠናቀቅ ነው የተቋረጠው ነበር። በመንግስት አስተዳደር የስልጣን ክፍፍል፣ ቁጥጥርና ሚዛን በተከታታይ ያቀረብነው የነበረው ፕሮግራም ነው። አሁንም ለሱ የሚሆን ሰዓት የለንም፣ ግን ሙዚቃና ዜና ለማሰማት ሰዓት ያለን ይመስላል። ስለዚህ ከዜናዝናለን ከዶክተር ብሩክ ኃይሉ ጋር ያደረከው ውይይት ነበር። ወቅታዊ ነው። በጊዜ ያለ ነው። በድረ ገጻችን ላይ ታዲያ ሶስቱንም ተከታታይ ውይይቶች አድማጮችን የምታገኙ መሆናችሁን ማስታወስ እንወዳለን። በእነኝህ ርዕሶች ዙሪያ የሚደረጉ ውይይቶች ወደፊትም ይመጣሉ። አሁን የአርብ ምሽት ያለ ሙዚቃ መቼስ ይሆናል? እንዴት ይሆናል? አይሆንም። እንግዲህ ምን እንደያዘልን አላወቅንም። አንድ ዜማ መርጫ አለኝ። የመረጥኩት ሀሳብ ነው ግን በሙዚቃው በመስማማት ታግዥኛለች አልሄዳ ለ ይላለ እግሬ አልሄድ አለ ነው መሆኑ። ተወዳጁ ድምፃዊ ቴዲ አፍሮ ነው። አዳዲስ ዜማዎችን ከመስማታችን በፊት የቀደሙትን እንስማለታ። ግሩም ዘፈኑ ነው ቀይሆይ ቦታን የቆረጠው te a te a kaua tani nan አል ሄዳለ የአርብ ምሽት የዜማ ምርጫችን የቴዲ አፍሮ አል ሄዳለ ቆንጅት፣ ዘና ሳይላ አመሰግናለን። ያዝናናል ወይስ ያስተክዛል? በሀሳብ ስርቄ የማድረግ አቅም ያለው ይመስላል። በአንድ ልብ ወደ ሀገር ይወስድሻል፣ በአንድ ልብ ደግሞ ቴዲ እንዳለው አልሄዳለ ያስብላል። እውነት ነው። ለሁሉም ቴዲን እናመሰግናለን። አድማጮች ስርጭታችን ሊገባደድ ነው። ቆንጅታዬ አሁን የማጠቃለያ ዜናውን ታሰማናለች። እሺ አፓርታይድ ስርዓት ከደቡብ አፍሪቃ ከተወገደ ከሀያ አመት በላይ አልፎት አሁንም በኢኮኖሚ ረገድ ጥቁሮቹ ዜጎች ከነጮቹ እጅግ ወደ ኋላ እንዲቀርቡ ያደረጉት ችግሮች ትኩረት እንዲያገኙ በዋና ከተማዋ ፕሪቶሪያ የተሰባሰቡ ተሟጋቾች ድምጻቸውን አጉልተው አሰሙ። ሁለት መቶ የሚሆኑ ቅድሚያ ለጥቁሮች ቅድሚያ ለመሬታችን በሚል ማህበር የተሰባሰቡት ተሟጋቾች መሬታችን ወይም ሞት የሚሉ ቲሸርቶችን ለብሰው ወጥተዋል። ወቅታዊ ሁኔታዎች አመቺ ባለመሆናቸው የተነሳ ዩናይትድ ስቴትስና ሩሲያ ምንም አይነት ወታደራዊ ትብብር በአሁኑ ወቅት ሊያደርጉ አይችሉም ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ በብራሰልስ የሰሜን አትላንቲክ ቃል ኪዳን አባል ሀገሮች ስብሰባ ላይ ተናገሩ። ሚኒስትሩ በኔቶ ዋና ጽሕፈት ቤት ባደረጉት ጋዜጣዊ ጉባኤ በአሁኑ ጊዜ በወታደራዊ ደረጃ የምንተባበርበት ቦታ ላይ አይደለንም ብለዋል። ይሁን እንጂ የፖለቲካ መሪዎቻችን የሚግባቡበትን ነጥብ ለማግኘት ለመነጋገር ይሞክራሉ ሲሉም አስረድተዋል። ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጋር ተገናኝተን ከተወያየን በኋላ ዩናይትድ ስቴትስ ለሶሪያ ጦርነት የፖለቲካ መፍትሄ እንዲመጣ የምትደግፍ መሆኗ አበረታቶናል ሲሉ የዩናይትድ ስቴትስ አጋሮች ተናገሩ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ19፣ 22 እና 25 ሜትር ባንዶች በየቀኑ ከሚሶ ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን ፕሮግራም እዚህ ላይ ያበቃ። አስተናግድ ናችሁ አሉላ ከበደና ቆንጂት ታየነን። ፕሮግራማችንን የመራልን ንጉሱ ታምሬ ነው። የዝግጅቱ ዋና አዘጋጅ ትስታብላቸው ናት። ከተቀሩት ባልደረቦቻችን ጋር ሆነን በዚሁ እንሰናበታችኋለን። ነገ ቅዳሜ እንገናኝ። አሁን የትግርኛ ስርጭት ይቀጥል።